ትኩረት በአፍሪካ ሰላም ጤና ስጥልን። አድማጮች በዛሬው የትኩረት በአፍሪቃ ዝግጅት ሰሞኑን የተካሄደው የአፍሪቃ ሕብረት ጉባኤ የቅኝ ግዛት ዘመን በደሎችን በሰው ልጆች ላይ የተፈጸመ ወንጀል አድርጎ መፈረጁን፣ እንዲሁም በምዕራብ አፍሪቃዊቷ ሀገር ጋና የሀገሪቱ አስተዳደር በመንግስት ሰራተኞች ላይ የወሰደውን እርምጃ ይቃኛል። አብራችሁን ቆዩ። በቅርቡ የተካሄደው የአፍሪቃ ህብረት ጉባኤ በሀገሪቱ በነበሩ የቅኝ ግዛት የባርነትና ስርዓታዊ መድሎች ላይ በሰፊው ተነጋግሯል። በየካቲት ወር በኢትዮጵያ ርዕሰ መዲና አዲስ አበባ የተካሄደው ይህ ጉባኤ በአፍሪካውያን እንዲሁም የአፍሪቃ የዘር ግንድ ባላቸው ላይ በቅኝ ግዛት ዘመን ለተፈጸመ በደል ፍትህ በማምጣት ላይ ያተኮረ ነበር። ጉባኤው ባርነትን ማፈናቀልንና ቅኝ ግዛትን በሰው ልጆች ላይ የተፈጸመ ወንጀል እንዲሁም በአፍሪቃ ህዝቦች ላይ የተፈጸመ የዘር ማጥፋት ወንጀል ሲል ፈርጇል። ይህንን የጉባኤውን ውሳኔ የአልጀሪያ የውጭ ጉዳይ ሚኒስትር ያወደሱት ሲሆን በሀገራቸው በተጀመረው የውሳኔ ሀሳብ ላይ ድምፅ ከተሰጠ በኋላ የቶጎ የውጭ ጉዳይ ሚኒስትር ፕሮፌሰር ሮበርት ዱሴይ በሰጡት መግለጫም የጉባኤውን ሀሳብ ወሳኝ እርምጃ ብለውታል። ባርነትን፣ ማፈናቀልንና ቅኝ ግዛትን በሰብአዊነት ላይ የተፈጸመ ወንጀልና በአፍሪካ ህዝቦች ላይ የተፈጸመ የዘር ማጥፋት ወንጀል ብሎ የመፈረጅ ውሳኔ አፍሪካ ራሷ እንድትወስንና እጣ ፈንታዋን እንድትቆጣጠር የሚያስችል ወሳኝ እርምጃና ድል ነው። በባርነትና በቅኝ ግዛት ወቅት የተዘረፉ የጥበብ ስራዎችን ተመራማሪ የሆኑት ቤኒናዊ የታሪክ ምሁር ፕሮፌሰር ዲደር ሁንዴ በበኩላቸው የውሳኔ ሀሳቡ አፍሪቃ ባለፉት ዓመታት በፍትህና በታሪካዊ እኩልነት ላይ በሚደረገው ዓለም አቀፍ ድርድር ላይ ያላትን አቋም ያጠናክራል ብለው ያምናሉ። ይህ ማለት የአፍሪካ ህብረት የቅኝ ግዢ ሀገራትን ማለትም በአትላንቲክ የባሪያ ንግድ ላይ የተሳተፉትን ምዕራባውያን ሀገራት በእነዚህ ክስተቶች ላይ ለሚሰቃዩ ተጎጂዎች ካሳ እንዲሰጣቸው ሊጠይቅ ይችላል። ፕሮፌሰሩ ለአፍሪካ ፕሬስ ኤጀንሲ እንደገለጹት ጽሁፉ ባርነትን የግዳጅ ማፈናቀልና ቅኝ ግዛትን በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋት ድርጊቶች በማለት በይፋና በአለም አቀፍ ደረጃ የሚፈረጅ የህግ የማዕቀፍ ያስቀመጠ ሲሆን በታቀደና በዘዴ የተፈጸሙ መሆናቸውንም አጽንኦት ሰጥቷል። ይሁን እንጂ በበርሊን የሃምቦልት ዩኒቨርሲቲ የዓለም አቀፍ ህግ ፕሮፌሰር የሆኑት ክርስቲያን ቶሙስቻት በጽሑፉ አስፈላጊነት ላይ ጥያቄ ያነሳሉ። አንድ ሰው ቅኝ ግዛት በሰው ልጆች ላይ የተፈጸመ ወንጀል ነው ቢል ተጨባጭ እውነታውን አከብራለሁ የሆነ አካል እንዲህ አይነት ውሳኔ ሊያስተላልፍ ይችላል ነገር ግን በነባሩም ሆነ በተሻሻለው ዓለም አቀፍ ህግ እንኳን ምንም ውጤት አይኖረውም በእርግጠኝነት ማንኛውም ኢፊታዊነትን በመካስ መስተካከል እንዳለበት የሚደነግጉ ዓለም አቀፍ ህጎች አሉ ይህ <Ses> የአዲሱ ዓለም አቀፍ ህግ እድገት ነው። ነገር ግን ይህ ህግ ለ17ኛው፣ ለ18ኛው እና ለ19ኛው ክፍለ ዘመን ወደ ኋላ ተመልሶ ሊሰራ አይችልም። ዓለም አቀፉ የወንጀለኞች ፍርድ ቤት በዘር ማጥፋት ወይም በጦርነት ወንጀል የተከሰሱ ሰዎችን ለፍርድ የማቅረብ ኃላፊነት አለበት። የህጉ አንቀጽ ሰባት በሰብአዊነት ላይ የሚፈጸሙ ወንጀሎችን፣ ጥቃቱን በማወቅ በማንኛውም ሰላማዊ ህዝብ ላይ የተሰነዘረ ሰፊ ወይም ስልታዊ ጥቃት አካል ሆኖ ከሚከተሉት ድርጊቶች ውስጥ ማናቸውንም የሚያመላክት ነው ሲል ይገልጻል። እነዚህ ድርጊቶችም ግድያ፣ በጅምላ ማጥፋት፣ ባርነት፣ ማፈናቀል፣ ማሰቃየት፣ አስገድዶ መድፈር፣ ወሲባዊ ባርነትና አፓርታይድን ያካትታል። ይህ ትርጉም በፖለቲካ፣ በዘር፣ በብሔር፣ በጎሳ፣ በባህል፣ ወይም በሃይማኖት፣ በፆታ ነክ መመዘኛዎች ላይ የተመሰረተ ማንኛውንም የተለየ ቡድን ወይም ማህበረሰብ ማሳደድን ያካትታል። ከዚህ ማዕቀፍ ውጭ የአፍሪቃ መንግስታት አስገዳጅ ካሳ እንዲጠይቁ የሚፈቅዱ ሌሎች ዓለም አቀፍ የህግ ድንጋጌዎች የሉም። ሆኖም አንዳንድ የህግ ባለሙያዎች ይህ የውሳኔ ሀሳብ እንደ ዓለም አቀፍ ፍርድ ቤት ላሉ ተቋማት ተነሳሽነቶችን ሊያበረታታ ይችላል ብለው ያምናሉ። ቤኒናዊ የታሪክ ተመራማሪ ሐውንዴ እንደሚሉት የጸደቀው የውሳኔ ሀሳብ ታሪኩ በአፍሪካ ትምህርት ቤቶች መሰጠት አለበት ይላሉ። ንክ እንደማስበው በስርዓተ ትምህርት ውስጥ እነዚህን ሁለት በሰው ልጅ ታሪክ ውስጥ ቁልፍ የሆኑ ጊዜያትን ይማራሉ ብዬ አስባለሁ። ከመጀመሪያ ደረጃ ጀምሮ በትምህርት ቤቶች ውስጥ የሰው ልጆች በሌላው የሰው ልጅ ላይ ወንጀል እንደፈጸመ ግንዛቤ ይኖራል። ይህ የአፍሪካውያንን ባህሪ ለመቅረጽ ይረዳል ብዬ አምናለሁ። በጀርመን ደረስደን ከተማ የሚገኙትና በቅኝ ግዛት ጊዜ በተዘረፉ የጥበብ ሌሎች ንብረቶች ላይ ጥናት ያደረጉት ቤኒናዊ የታሪክ ተመራማሪ የአፍሪካ ህብረት የወሰደው እርምጃ እነዚህን ቅርሶች ወደ ነበሩበት ለመመለስ ምቹ ሁኔታ እንደሚፈጥር ያምናሉ። በሙዚየሞች ውስጥ አብዛኛው ስራዎች በህገወጥ መንገድ የተያዙ ናቸው እናም ሊመለሱ ይገባል። የአባቶቻችን አጽም በሙዚየም ውስጥ ማሳየቱ ዓይን ያወጣ ክብር የጎደለው ነገር ይመስለኛል። ሙዚየም የቀድሞ አባቶቻችን ቅሪት ማሳየት የለበትም። የቀድሞ አባቶቻችን አስክሬን መቀበር ነው ያለበት። ይህ የአፍሪካ ህብረት ተነሳሽነት በእነዚህ የጨለማ የታሪክ ዘመናት ውስጥ ለደረሰው ስቃይ በይፋ እውቅና እንዲሰጥ የአፍሪካ የሲቪል ማህበረሰብና የዲያስፖራ ድርጅቶች ለረዥም ጊዜ ሲያቀርቡ ለቆዩት ተደጋጋሚ ጥሪ ምላሽ የሚሰጥ ነው ተብሏል። የጸደቀው የውሳኔ ሐሳብ ተምሳሌታዊና ፖለቲካዊ መሻሻልንም ያሳያል። ነገር ግን ተጨባጭ ውጤቶቹ የአፍሪቃ መንግስታት ሊከተሏቸው በሚመርጧቸው ዲፕሎማሲያዊና ህጋዊ እርምጃዎች ላይ የተመሰረተ ይሆናል። በምዕራብ አፍሪቃዊቷ ሀገር ጋና በመንግስት ሰራተኞች ላይ ሰሞኑን የተወሰደው እርምጃ ሌላው በዛሬው ዝግጅታችን የተካተተ ርዕሰ ጉዳይ ነው። የፕሬዝዳንት ጆን መሃማ መንግስት ወጪን እንዲቀንስ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጫና ደርሶበታል። በሌላ በኩል በሺዎች የሚቆጠሩ የመንግስት ሰራተኞችን ከስራ በማሰናበት የኢኮኖሚ ችግር እያጋጠማቸው ያሉ ጋናውያንን ቁጣ ቀስቅሷል። አስከፊውን የኢኮኖሚ ቀውስ ለመወጣት እየታገለች የምትገኘው ጋና ፕሬዚዳንት ጆን መሃማ ባለፉት ሁለት ወራት ተግባር ላይ ያተኮሩ መሪ ለመሆን ሞክረዋል። ዘይትና ወርቅን ለዓለም አቀፍ ገበያ የምታቀርበው ጋና አሁንም ከዓለም አቀፉ የገንዘብ ድርጅት የ3 ቢሊዮን ዶላር ብድር ተጠቃሚ ነች። የኤምኤፍ እዳ ስምምነት የመሃማን የኢኮኖሚ ፖሊሲዎችን እየወሰነ ይገኛል። መሀማ ከቀዳሚ እርምጃዎቻቸው አንዱ በማድረግም በቀድሞ መንግስት በተሾሙ መምህራንና ነርሶች እንዲሁም በብሔራዊ አገልግሎት ባለስልጣን ላይ ምርመራ ጀምረዋል። በምርመራው ከ81 ሺህ የሚበልጡ ተጠርጣሪ ሰራተኞች ተብለው የተለዩ ሲሆን ይህም ብቁ ለሆኑ አዳዲስ ተመራቂዎች በዘርፉ ተግባራዊ ስራ ልምድ እንዲኖራቸው እድል ይሰጣል ተብሏል። ነገር ግን ቁልፍ ሰራተኞችን ከስራ ማሰናበት በግለሰቦቹም ሆነ በማህበረሰቡ ዘንድ አስከፊ መዘዝ ሊያስከትል እንደሚችል የሀገሪቱ የሰራተኛ ማህበራት እያስጠነቀቁ ነው። በጎርጎሪያኑ 2020 ዓመተ ምህረት ተመርቆ ከሁለት ዓመት ስራ ፍለጋ በኋላ በጋና የሜትሮሎጂ ኤጀንሲ ስራ የጀመረው ወጣት አማኑኤል ፓኩ የጋና ፖለቲከኞች እየተጫወቱብን ነው ይላል። አፓኮ እንደሚለው በካቲቶር እሱና ባልደረቦቹ ሹመታቸው እየተገመገመ በመሆኑ ከስራ ታግደዋል። ሌላው አቦበክር የተባለ የቀድሞ የጋና ገቢዎች ባለስልጣን ሰራተኛም ተመሳሳይ ዕጣ ገጥሞታል። አቦበከር እንደሚለው የጋና ባለስልጣናት ድርጊት ልብ የሚሰብር ነው። የቤተሰቦቼንና የተጋላጭ ማህበረሰቡን ሕይወት ማሻሻል እፈልጋለሁ። ምክንያቱም መስሪያ ቤቱ እኔ የማስበው ቦታ ነው። ስራዬ የብዙ ሰዎችን ሕይወት ስለሚነካ ጥሩ ክፍያ ይከፈለኛል። ስለዚህ የቅነሳ ደብዳቤው ሲደርሰኝ ደነገጥኩ። ድንጋጤው ልቤንና ሰውነቴን ሰብሮታል። አዲሱ የጋና ፕሬዚዳንት መሐማ ስራ ከጀመሩ ወዲህ በጋና በሺዎች የሚቆጠሩ የመንግስት ሰራተኞች ሹመታቸው ታግዷል። የሰላምና ደህንነት ተንታኝ አማኑኤል ቤንሳህ ለዲደብሊው እንደተናገሩት የሰራተኛ ማህበራቱ እርምጃው ለኢኮኖሚ ጥሩ አይደለም ይበሉ እንጂ ለአዳዲስ መንግስታት መደበኛ አሰራር ሂደት ነው። በመሆኑም እርምጃው በመሐማ አስተዳደር ላይ ችግር የሚፈጥር አይደለም ይላሉ ኤቭሪ አድሚኒስትሬሽን እያንዳንዱ አስተዳደር ይህን አድርጓል። አዲስ ለውጥ በመጣ ቁጥር የሲቪል ሰርቪሱን ሹመት ይሰርዛሉ። ስለዚህ ምንም አይነት ችግር ይፈጠራል ብዬ አላስብም። ብዙ ሰዎች ስለ ጉዳዩ ያወራሉ፣ አሁንም እኔ እያወራው ነው፣ ግን ምንም ብዙ ለውጥ አያመጣም። መሀማ በጎርጎሪያኑ 2016 ዓመተ ምህረት ምርጫ ሲሸነፉ በመጨረሻዎቹ ቀናት የተቀጠሩ የመንግስት ሰራተኞችን በማሰናበት የቀድሞም ፕሬዝዳንት ናኖ አኮፋዋዶን ሲከሱ ቆይተዋል። የጋና የምጣኔ ሀብት ምሁርና መምህር የሆኑት ሎርድ ሜንሳህ ለዲደብሊው እንደተናገሩት መሀማ ሁን የቆዩ ሹመቶችን ለመተካትና የጋና መንግስትን የደሞዝ ክፍያ በገንዘብ ለመደገፍ እየሞከሩ ነው። የጋና የደሞዝና የዳ ክፍያ ከ50 በመቶ በላይ የጋናን ወጪ ይወስዳል የሚሉት ባለሙያው ደሞዝተኛ ለመጨመር የሚደረግ ማንኛውም ሙከራ ችግር ይፈጥራል ይላሉ። በፍጹም አይገርመኝም። ማለቴ እንዲህ ያለ ነገር ሲከሰት ማየት እንደ ጋና ያሉ አገሮችን ከተመለከትክ የኢኮኖሚ ሁኔታን ከግምት ውስጥ ታስገባለ። በደሞዝ ክፍያ መዝገብ ላይ የሚደረግ ማንኛውም የተጨማሪ ክፍያ ሙከራ ወጪን ከፍ በማድረግ ችግር ይፈጥራል። ኤንፒፒ የተባለው ሁኔታው ያሳሰበው የሀገሪቱ ተቃዋሚ ፓርቲ የመንግስት ሰራተኞች ወደ ነበሩበት እንዲመለሱ ጠይቋል። ቪንሰንት አስፋ የተባሉ የፓርቲው የህግ አውጪ ለዲደብሊው እንደተናገሩት ከታሳስ ሰባት በፊት የተሾመ ማንኛውም ሰው ከስልጣን መውረድ አለበት በሚል ፕሬዝዳንት ትክክለኛ አንድነት በሀገሪቱ ሊኖር አይችልም ብለዋል። ውሳኔው አሳፋሪና የዲሞክራሲያችንን መዋቅር የሚነካ ነው ሲሉም ተችተዋል። አድማጮች የዛሬው የትኩረት በአፍሪካ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ